የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ ረቡዕ ሚያዝያ 19 2014 ዓ.ም ምሽት ዝግጅታችን ጀመረ። በጎንደር በተቀሰቀሰው ግጭት ለሕይወት መጥፋትና ለንብረት መውደም ምክንያት በሆኑ አካላት ላይ እርምጃ እንደሚወስድ የአማራ ብሔራዊ ክልላዊ መንግስት አስታወቀ። እኔ በቀባል ከሳሞ ከሰዓት ላይ ሰማሁ። ከከተማ ተደወለ እዛው ቆያሉ ያው የነበረው ነገር። ከዛም አልፎ ወደ ከተማ መስከፍ ያሳመጡ ስለነበር እንቅስቃሴም ቁሞ ስለነበር በቃ እዛው በቃዛው ቢሮ ነው ያለው። ሰባት ሰዓት አካል ቀብር ነበረ እዛ ቀብር ላይ ነው ቤተ ክርስትያኑ ስለነበረ የሙስሊሙ ከፍ እዛ ድንጋይ ወይም ማቴሪያል ከዛ አምጥተው ለመቅበሪያ እንጠቀማለን ሲሉ፣ ከዛ ያው ግርግሩ ተነሳ ማለት ነው። የአሜሪካ ድምፅ ካነጋገራቸው የጎንደር ከተማ ነዋሪዎች መካከል ጥቂቶቹን የሰማችሁት፣ የዚህ ሙሉ ዘገባው በአብይ ርዕስ ዘገባችን ይቀርባል። ሰላም ጤና ይስጥልኝ፣ እንደምናመሻችው የተከበራችሁ አድማጮች። ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየነኝ፣ ኤልያስ አስማረ ከስቱዲዮ ያቀናበርልናል፣ በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየሁ ገበያውም አብረውናሉ። የምሽቱ ዋና አዘጋጅ አሉላ ከበደ ነው። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ወይም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ መከታተል ትችላላችሁ። እስከ ምሽቱ አራት ሰዓት ድረስ አብረናችሁን ቆያለን። እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ጤና ይስጥልኝ እንደምናመሻችሁ አድማጮች። የምሽቱን ዜና የማሰማችሁ ቆንጂ ይታየ ነኝ። የዩናይትድ ስቴትስ መንግስት ከ20 ሚሊዮን የሚበልጥ ሕዝብ የምግብ የውሃና የመድኃኒት ችግር ላይ ለሚገኝባቸው ለኢትዮጵያ፣ ለኬንያ እና ለሶማሊያ ሰብአዊ እርዳታ የሚውል የ200 ሚሊዮን ዶላር ተጨማሪ ድጋፍ እንደሚሰጥ ተገለጸ። ሀገሮቹ በዝናብ እጥረት የተነሳ በ40 ዓመታት ውስጥ ባልታየ ደረጃ የከፋ ድርቅ መጥቷቸዋል። የሶማሊያ የሕግ መወሰኛ ምክር ቤት አፈ ጉባኤ በድጋሚ ተመረጡ። አብዲ ሃሺ አብዱላሂ ትናንት በተካሄደው ድምፅ አሰጣጥ 28 ድምፅ ያገኙ ሲሆን፣ ዋናው ተፎካካሪያቸው ደግሞ 24 ድምፅ አግኝተዋል። 54 መቀመጫ ያለው የላይኛው ምክር ቤት አፈ ጉባኤ ምርጫ መጠናቀቁ ለቀጣዮቹ አምስት ዓመታት ሀገሪቱን የሚመሯትን ፕሬዚደንት የመምረጡን ሂደት ቀረብ አድርጎታል። ፕሬዚደንቱን የሚወስነው ጠቅላላ ምርጫ የሚከናወነው ግን በሀገሪቱ ትልቅ ስልጣንና ተደማጭነት ያለው የታችኛው ወይም የመምሪያው ምክር ቤት አፈጉባኤውን ከመረጠ በኋላ ነው። 275 አባላት ያሉት ምክር ቤት አፈጉባኤውን ሊመርጥ እቅድ መያዙን የአገር ውስጥ መገናኛ ብዙሃን ዘግበዋል። የደቡብ ሱዳን ተኩስ አቁም አደጋ ላይ ነው ተባለ። በሁለት የደቡብ ሱዳን ህዝብ ነጻ አውጪ ጦር ተቃዋሚ አንጃ ወገኖች መካከል ዩኒቲና አፐር ናይል ክፍለ ሀገሮች ውስጥ የተደረገው ደም ያፋሰሰ ውጊያ በደካማው የሀገሪቱ ሰላም ላይ የባሰ አደጋ መደቀኑን ተኩስ አቁሙን የሚቆጣጠረው አካል አስታውቋል። የደቡብ ሱዳን ተኩስ አቁምና ደህንነት ሥርዓት ተቆጣጣሪው አካል ሊቀመንበር አስራት ደኔሮ ትናንት ጁባ ላይ በተካሄደው ስብሰባ ባሰሙት ንግግር የሲሞን ጋትዌክ ታማኝ ኃይሎች እና የምክትል ፕሬዚደንቱ የሪያክ ማቻር ታማኝ ኃይሎች በሁለቱ ስፍራዎች ካለፈው የካቲት አጋማሽ ጀምረው እየተዋጉ በመሆኑ ውጥረት መጥቷል ብለዋል። የተባበሩት መንግስታት ድርጅት የደቡብ ሱዳን ተልእኮ ሰኞ እለት ባወጣው መግለጫ በዩኒቲ ክፍለ ግዛት ከየካቲት ጀምሮ እስካሁን ሚያዝያ ባለው ጊዜ ቢያንስ 72 ሰላማዊ ሰዎች መገደላቸውንና ስልሳ አራት አዋቂ ሴቶችና ልጃገረዶች መደፈራቸውን ገልጿል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ሩሲያ ለፖላንድና ለቡልጌሪያ የተፈጥሮ ጋዝ መላክ አቁማለች። ዩናይትድ ስቴትስ እና አጋሮቿ ለዩክሬን የሚሰጠውን ወታደራዊ ድጋፍ በአፋጣኝ ለማከናወን እየሰሩ ናቸው። ዲፕሎማቶች በበኩላቸው ከዩክሬን ሲቪሎች መውጣት እንዲችሉ ና የተኩስ አቁም ስምምነት ላይ እንዲደረስ ጥረት እያደረጉ ናቸው። ብዙዎች የአውሮፓ ሀገሮች የሚበዛውን የነዳጅና የጋዝ አቅርቦታቸውን የሚያገኙት ከሩሲያ ሲሆን ሩሲያ በራሴ ገንዘብ በሩብል ክፈሉኝ ማለቷ ይታወሳል። ዛሬ ጋዝፕሮም ቡልጋሪያ፣ እና ፖላንድ የጠየቅነውን ስላላደረጉ ጋዝ አንልክላቸውም ብሏል። የሁለቱ ሀገሮች ባለስልጣናት በበኩላቸው ሩሲያ የወሰደችው እርምጃ ውላችንን የሚጥስ ነው ብለዋል። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይታከልበታል። በወታደራዊው አገዛዝ ከመሪነት የተወገዱት የሚያንማር መሪ አንግ ሳን ሱ ቺ ከተመሰረቱባቸው በርከት ያሉ የሙስና ወንጀል ክሶች በአንዱ ፍርድ ቤት ጥፋተኛ ብሏቸዋል። እስራትም ፈርዶባቸዋል። የ76 ዓመቷ ሳንሱቺ በአምስት ዓመት እስራት እንዲቀጡ ዛሬ ዋና ከተማዋ ናይፒታው ላይ ዳኛው ውሳኔ መስጠታቸውን ለፍርድ ሂደቱ ቅርብ የሆኑ ምንጮች ገልጸዋል። ችሎቱ የተካሄደው በዝግ ሲሆን ጠበቆቻቸው መግለጫ እንዳይሰጡ ታግደዋል። ሳንሱቺ ከብሔራዊ የዲሞክራሲ ሊግ ፓርቲያቸው አባልና የትልቋ ከተማ የያንጎን ዋና ሚኒስትር ከነበሩት ሰው 6000 ዶላር በጥሬ ገንዘብ ና 11 ኪሎ ወርቅ ጉቦ ተቀብለዋል ተብለው በቀረቡባቸው ክሶች ነው የተፈረደባቸው። ወታደራዊው መንግስት አውንሳንሱቺን የመንግስት ምስጢር ህግ መተላለፍና ሌሎችም በርካታ ክሶች የመሰረተባቸው ሲሆን በብዙዎቹ የጥፋተኝነት ውሳኔ ተሰጥቶባቸዋል። በሁሉም ክሶች ጥፋተኛ ከተባሉ በጠቅላላው ከ100 ዓመት በላይ እስራት ቅጣት ሊያስፈርድባቸው እንደሚችል ተገልጿል። በመጨረሻም የጥር ስድስቱን በምክር ቤት ህንጻው ላይ የተፈጸመውን ወረራ የሚመረምረው የዩናይትድ ስቴትስ የመምሪያው ምክር ቤት ኮሚቴ የሪፐብሊካኖች መሪው ኬቪን መካርቲን ቃል ለመቀበል ጥረቱን አጠናክሯል። ይህ የሆነው መካርቲ የሰው ህይወት ስለጠፋበት አመፅ በግል ያደረጉትን ልውውጥ የሚያሳዩ አዲስ መረጃዎች ከወጡ በኋላ ነው። መካርቲ በፈቃደኝነት ቀርበው ቃላቸውን ለመስጠት ስላልፈለጉ ለሁለተኛ ጊዜ እንጠይቃቸው ይሆናል ሲሉ የኮሚቴው ሊቀመንበር ቤኒ ቶምሰን ትናንት አስታውቀዋል። አድማጮች፣ ለዜና የተመደበው ክፍለ ጊዜ በዚሁ አበቃ። ከቀሪዎቹ ዝግጅቶቻችን ጋር መልካም ቆይታ ቆንጂት ታዬን ለዓለም ዜናዎቹ አመሰግናለሁ። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈውን የሮብ ምሽት ሚያዝያ 19 2014 ዓ.ም ምሽት ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅታችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችንና በፌስቡክ በቀጥታ እየተላለፈ ይገኛል። እንድትከታተሉ በድጋሚ እንጋብዛለን። አሁን ወደ ዕለቱ የአብይ ርዕስ ዘገባችን እንለፍ። ትላንት በጎንደር ከተማ በተቀሰቀሰ ግጭት ለሰዎች ሕይወት መጥፋት ለአካል ጉዳትና ለንብረት መውደም ምክንያት የሆኑ አካላት ላይ ተመጣጣኝ እርምጃ እንደሚወስድ የአማራ ብሔራዊ ክልላዊ መንግስት አስታወቀ። በግጭቱ የሞቱና የተጎዱ ሰዎችን አጣርቶ ይፋ እንደሚያደርግም የክልሉ መንግስት ትላንት ባወጣው መግለጫ ይፋ አድርጓል። የጎንደር ከተማ አስተዳደር በበኩሉ በግጭቱ የእስልምናና የክርስትና እምነት ተከታይ የሆኑ የከተማዋ ነዋሪዎች መገደላቸውን አስታውቋል። በሌላ በኩል በክልሉ የሚንቀሳቀሱ ተፎካካሪ ፓርቲዎች እና የቤተ እምነቶች ባስተላለፉት ጥሪ መንግስት ለንጹሐን ሞት ምክንያት የሆኑ ህገወጥ ተግባራትን ያስቁም ያሉ ሲሆን ማንም ይሁን ማን ድርጊቱን የፈጸሙ ወገኖችን ተጠያቂ እንዲያደርግም ጠይቀዋል። መስፍን አራጌ ተጨማሪ አለው። የአማራ ህዝብ በተለያዩ ቦታዎች የተሰነዘሩበትን ጥቃቶች መክቶ ሳይጨርስ ሃይማኖትን ሽፋን አድርጎ በተቀሰቀሰ ግጭት አንድነቱን ለመስበር ተሞክሯል ሲል ነበር የአማራ ብሔራዊ ክልላዊ መንግስት መግለጫውን የጀመረው። ትናንት በጎንደር ከተማ በሃይማኖት አባትነታቸው የሚታወቁ ሼህ ከማል ለጋስ የተባሉ የእድሜ ባለጸጋ የቀብር ስነስርዓት ሲፈጸም በአጎራባች ከሚገኘው ቤተ ክርስቲያን ለቀብር የሚሆን ድንጋይ ለመውሰድ ሲሞከር ይዞታው የኛ ነው አይደለም፣ ድንጋይውን እንወስዳለን አትወስዱም በሚል ውዝግብ በተቀሰቀ የተጠቀሰ ግጭት የሰው ህይወት መጥፋቱን የአካል ጉዳት መድረሱን የተለያዩ ንብረቶችና ተቋማትን የማጥፋት እንቅስቃሴዎች መስተዋላቸውን መግለጫው አብራርቷል በደረሰው የንጹሐን ሞትና አካል ጉዳት የተሰማውን ጥልቅ ሐዘን የገለጸው የክልሉ መንግስት ጥፋተኞች ባላቸው አካላት ላይ ህጋዊና ተመጣጣኝ ሲል ያስታወቀውን እርምጃ እወስዳለሁ ብሏል በሰው ህይወትና ንብረት ላይ የደረሰውን ጉዳት አስፈላጊ መረጃዎችን በማሰባሰብ ለህዝቡ ትክክለኛ መረጃዎችን የመግለጽ የወንጀሉን ተጠርጣሪዎች በህግ ጥላ ስር የማዋል ተጎጂዎች ድጋፍ ድጋፍ እንዲደረግላቸው የማጣራት ተግባራትን እንደሚያከናውንም መግለጫው አብራርተዋል። የጎንደር ከተማ አስተዳደር ጸጥታ ምክር ቤት በበኩሉ በደረሰው ግጭት የሁለቱም እምነት ተከታዮች ላይ የሞትና የአካል ጉዳት መድረሱን አረጋግጫለሁ ብለዋል። ከተማ አስተዳደሩ ይፋ ባደረገው መግለጫው በግጭቱ ወቅት በቤተ ክርስቲያን ውስጥ የተጠለሉ ሙስሊሞች እንዲሁም መስጊድ ውስጥ የተጠለሉ ክርስቲያኖች እንደነበሩ አስታውሶ ግለሰቦቹ ምንም ጉዳት ሳይደርስባቸው ለጸጥታ አካላት ማስረከባቸውን ጠቅሷል። ግጭቱን ተከትሎ የተፈጠረውን ጥሎም፣ ሕዝቡ በነቂስ በመውጣት እንደተቆጣጠረው አውስቷል። ቪኦኤ የክልሉን እስልምና ጉዳዮች ምክር ቤትንና የማዕከላዊ ጎንደር አገረ ስብከት ከፍተኛ አመራሮችን ለማግኘት ጥረት እያደረገ ሲሆን እንደተሳካልን አስተያየታቸውን ይዘን እንቀርባለን። ከአሚኮ ጋር ቆይታ የነበራቸው የክልሉ ጸጥታ ቢሮ ኃላፊ ደሳሌኝ ጣሰው በሁለት ግለሰቦች መካከል ተቀስቅሶ አድማሱን ያሰፋው ግጭት በአሁኑ ሰዓት ተረጋግቶ ከተማዋ በአንጻራዊ ሰላም ውስጥ እንደምትገኝ አረጋግጠዋል። ሀገራችን ከሁሉም ከሃይማኖት ከፖለቲካ፣ ከብሄር ነጻ ሆኖ ስራ መስራት አለ ተብሎ ነው የሚታሰበው። እየሰራም ያለው እሱ ነው ሰው የክልሉ ፖሊስ የሚሊሻ መዋቅር ክስተቱ እንደተፈጠረ የራሱን አቅም ተጠቅሞ መልክ ለማሳዝ ሞክሯል። እዛ በላይም ሲሆን ለክልላችን የፀጥታ መዋቅር የአድማ ብተና እና የፖሊስ ኃይል ገብቶ አሁን ላይ ለማስተካከል ሰፊ እንቅስቃሴ እያደረገ ነው ያለው። ይሁን እንጂ አንዳንድ ግለሰቦች ትንኮሳ፣ እንደ ቃጠሎ፣ ሌሎችም ነገሮች እንዲፈጸሙ ከፍተኛ እንቅስቃሴ ለመስራት ተሞክሯል። የጸጥታ መዋቅራችን ከየትኛውም ወገን የመጣን ኃይል ህጋዊ እርምጃ የመውሰድ ስራ እየሰራ ነው ያለው። ይሁን እንጂ ጎንደር በወትሮ ድባቧ ላይ እንደማትገኝ አስተያየታቸውን የጠየቅናቸው የከተማ ነዋሪዎች ለአሜሪካ ድምጽ አረጋግጠዋል። እኔ በቀባል ከሰት ሞቃ ሰዓት ላይ ሰርሞ ከተማ ተደወለ ለጎንድ ለምን እንዳትወጪ እዛው ቆያሉ። ያው የነበረው ነገር ከዛም አልፎ ወደ ከተማም እስከ ፒያሳ መጡ ስለነበር እንቅስቃሴም ቁሞ ስለነበር በቃ እዛው ነው ያደርኩህ ገቢ ቢሮ ውስጥ ነው ያደሩት። ቢሮ ነው ያደሩት። ሰባት ሰዓት አካባቢ ቀብር ነበረ። እዛ ቀብር ላይ ነው ከቤተክርስቲያን ለቅ ስለነበረ የሙስሊሙ ቀብር እዛ ድንጋይ ወይም ማቴሪያል ከዛ አንስተው ለመቅበሪያ እንጠቀማለን ሲሉ ከቤተክርስቲያን አንስተው ከዛ ለምንድን ነው ታነስ ብሎ ከቤተክርስቲያን ለምንቃ የኛ ቤተክርስቲያን ታነሳላችሁ ብሎ ከዛ የተጀመረ ነው። ከዛ ያው ግርግሩ ተነሳ ማለት ነው። ትናንትና ምን አይነት ክስተቶችን ተመለከቱ? እንደው ከግርግሩ ባሻገር የነበረው ግጭትን የሚያሳይ ነገር ምን ተመለከቱ? ያው ተኩስ ነበረ። አንዳንድ የግለሰብ ቤቶች እየተዘረፉ ነበር። እነዚህ እንደዚህ አይነት ነገሮችን አይቻሉ። በጣም ለብዙ ሰዓት ተኩስ ነበረ። የተጎዱ የሞቱ ሰዎችን የማየት አጋጣሚ ነበረውት እሱም እንኳ አላየውም። ዛሬ ተኩስ የለም። ሳልትና እስከማሳቶች ተኩስ ነበር። ዛሬ ግን ተኩስ የለም። ክፋል አስተያየት ሰጪዎቹ ከግጭቱ ለመዳን በተለያዩ ቤተ እምነቶች ተጠልለው ከነበሩት ውስጥ እስካሁን ወደ ቤታቸው ያልተመለሱ መኖራቸውን ጠቁመዋል። በባህር ዳር ዩኒቨርሲቲ የህግ ትምህርት ቤት ረዳት ፕሮፌሰር መሐመድ ዳውድ ለአሜሪካ ድምጽ በሰጡት አስተያየት ለዚህ ጥቃት በዋናነት ተጠያቂ ማድረገው የክልሉን መንግስት ነው። ለምን ሙስሊምም ሆነ ክርስትናነት ተከታይም ሆነ አጀንዳ ፈጣሪ ኖረም አልኖረም ሰብአዊ መብቱን የመጠበቅ የማስጠበቅ የማሟላት ግዴታ አለበት፣ መንግስት ማለት ነው። ይህንን ግዴታውን አልተወጣም ነው። ሁልጊዜም ጸባጫሪ እየተባለ የዜጎች መብት ሲጣስ መኖር የለበትም። ካለበለዚያ እኮ መንግስት አያስፈልገንም። ሚዲያዎችም እንደዚሁ ኃላፊነታቸውን ሊወጡ ይገባል ወገ ገንተኝነት ሊያሳዩ አይገባም፣ በአጠቃላይ ሚዲያዎች ማለት ነው። ሕገወጥ የሆኑ ስራዎች ሲሰሩ ደግሞ ነገሮችን ንቆ ከመተው ይልቅ ትንሽ ነገሮች አድገው ከፍተኛ ደረጃ ላይ ደርሰው ያልተገባ ነገር ውስጥ ማህበረሰቡን እያስገቡት ነው። አሁን ቀላል የሰብዓዊ መብት ጥሰቶችን የሚዲያ ሽፋን ሰጠናቸው ቢሆን ኑሮ ትላንትና ያን ያህል ሰው አይሞትብንም። ድርጊቱ የህዝቡን ማህበራዊ ረፍት የማይሹ አካላት ሴራ ነው የሚለው የአማራ ብሔራዊ ንቅናቄ አብን ደግሞ ይህን በመረዳት የጎንደር ሙስሊምም ሆነ ክርስቲያን ነዋሪዎች ግጭት ከሚያባብሱ እንቅስቃሴዎች እንዲታቀቡ፣ አጥፊዎችን መቆጣጠር ላይ ርብርብ እንዲያደርጉ ጥሪውን አስተላልፈዋል። ኢትዮጵያ አሁንም ክቡር የሰው ህይወት እንደ ዘበት የሚቀጠፍባት ሀገር ሆና ቀጥላለች ያለው የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ በበኩሉ ለመንግስት ባስተላለፈው ማሳሰቢያ በተቀናጀ መንገድ የሀገርንና ህዝቧን ደህንነት ማስጠበቅ አስቸኳይና አንገብጋቢ አጀንዳው መሆን አለበት ብሏል። አጥፊዎች በፍጥነት ለህግ እንዲቀርቡ አሳስቦ የሃይማኖት መሪዎችና የአገር ሽማግሌዎች ህዝብን የማረጋጋት ስራ እንዲሰሩ ጥሪ አቅርበዋል። ዘግይቶ በደረሰን መረጃ መሰረት በጎንደር የተቀሰቀሰውን ችግር መፍታት ያስችላል የተባለና በክልሉ ምክትል ርዕሰ መስተዳደር ዶክተር ጌታቸው ጀንበር የሚመራ ህዝባዊ ውይይት በጎንደር ከተማ እየተካሄደ ነው። ለአሜሪካ ድምጽ ሬዲዮ መስፍን አራጌ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሮብ ምሽት ዝግጅታችንን ነው። ቀደም ሲል የተከታተላችሁት የአብይ ር ዘገባችንን ነበር። የትንታኔው መጽሄት ይቀጥላል። የአማራ ክልል እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሰኢድ መሐመድ ለሮይተርስ በሰጡት ቃል ሀያ የእስልምና እምነት ተከታዮች መገደላቸውን ገልጸዋል። ሼህ ሰኢድ መሐመድ አክለው ሶስቱ ሰዎች የሞቱት ለቀብር በተሰባሰቡ የእስልምና እምነት ተከታዮች ላይ በተወረወረ ፈንጂ ሲሆን የተቀሩት ደግሞ የሞቱት ይህንን ተከትሎ በቀጠለው ግጭት መሆኑን ለሮይተርስ ተናግረዋል። የሟቾቹን ቁጥር በተመለከተ እስካሁን ከፖሊስና ከሌሎች የመንግስት አካላት የወጣ ይፋ መረጃ የለም። ይህ በእንዲህ እንዳለ ዛሬ ማምሻውን በባህር ዳር ከተማ በተካሄደ የጎዳና ላይ አፍጥር በስነስርዓት ላይ የተገኙት በጎንደር ከተማ የተፈጸመው ድርጊት የጽንፈኝነት ተግባር ነው ሲሉ ሼህ ሰኢድ መሐመድ ተናግረዋል። መንግስት አጥፊዎችን ለህግ እንዲያቀርብም ጥሪ አቅርበዋል። በስፍራው የነበረችው አስቴር ምስጋናው ተከታዩን ልካለች። በእንደዚህ አባቶቻችን ማዕከላችን ተገኝተው አንድነትን ፍቅርን ሲሰብጉ ነው የሚያምርብን እንጂ ጥላቻ ለእኛ ለኢትዮጵያውያን አይመጥንም። ከዚህ ጥላቻ አስተሳሰብ መውጣት አለብን። ትናንት ጎንደር ላይ በተፈጠረው ክስተት ዛሬ ያዛውለን ለዚህ ፕሮግራም ደግሞ አሁን ተቃዋሚ የደረስነው እና ጎንደር ያሉ ሙስሊም ወንድሞቻችሁም ዱዓ አድርጉልን ብለው መልእክት ልከውና ዱዓ እንድታረጉላቸው ቅድም ፋቲሃ የተባለበት አግባብ ለሞቱትም ፋቲሃ እንዲባልልን ብለው ነበር በቅድሞ ፕሮግራም ላይ ተላልፏል። እንዲህ አይነት መስተጋብር እያለን እንዲህ አይነት አንድነትና ፍቅር ጥምረት እያለን አንዳንድ ጽንፈኞች በሚያመጡት ንቅናቄ አንድነታችን እንዳይበተን አስተዋዎች ሆደ ሰፊዎች መሆን ይጠይቀናል ማለት ነው። ይህ ለማንም የምንሰጠው ሳይሆን ኢትዮጵያዊ እሴታችን ባህላችን ስለሆነ ይህ እሴትና ባህል እንዳይጠፋ በሙስሊሙም፣ በክርስቲያኑም በሌላው አማኝ ማህበረሰብ ሊለመድ ይገባዋል ብለን እናስባለን። በዚህ አጋጣሚ በጎንደር ከተማ በተከሰተው ክስተት አጥፊዎች ላይ መንግስት የማያዳግም እርምጃ እንዲወስድ እንጠይቃለን። الله اكبر الله اكبر <applause> الله وعلي وسلم اللهم حزح لا يخفى عليك وقال ضعفنا ظاهر من اليك فعملنا على الاحسان لينزل الاحسان منك واليك በተከታዩ ዘገባችን ወደ ኦሮሚያ ክልል እናልፋለን። የኦሮሚያ ብሔራዊ ክልላዊ መንግስት የአደጋ ስጋት ስራ አመራር ኮሚሽን ከአንድ ሚሊየን ሶስት መቶ ሺ በላይ የሚሆኑ እንስሳት ዘንድሮ በተከሰተው ድርቅ መሞታቸውን አስታወቀ። በተያያዘ ዜና የመስኖና ቆላማ አካባቢ ሚኒስትር በቆላማ አካባቢዎች ድርቅ በተከሰተባቸው ዞኖች ከሚሊዮን ብር በላይ የማቋቋሚያ ስራዎች እንደሚሰራ አስታውቋል። ጉዳዩን የተከታተለው ናኮር መልካ ተጨማ አስተማሪ ክልል በወረና ዞን ድሬ ወረዳ ነዋሪ መሆናቸውን ያስረዱ አቶ ጎዳና ኑራ ዘንድሮ በተከሰተው ድርቅ ቁጥራቸው 55 የሚደርሱ እንስሳትን ማጣታቸውን ገልጸው የቀሩትን በመንከባከብ ላይ መሆናቸውን አመልክተዋል። በግሌ 55 የሚሆኑ እንስሳት ሞቶብኛል። ቢያንስ አንዱን በ20 ብር ግምት ብሸጥ ከ አንድ ሚሊዮን ብር በላይ ይሆናል። ዝናብ ከዘነበ ወዲህ በሰው ድጋፍ ነው የሚነሱት። በሰው ድጋፍ ነው መኖ የሚበሉት። በአሁኑ ጊዜ ከሃያ እስከ ሰላሳ የሚሆኑ እንስሳት የቀሩኝ ሲሆን በተቻለኝ መጠን እንዳይሞቱብኝ የተንከባከብኳቸው እገኛለሁ ብለዋል። ከዚህ ቀደም የኦሮሚያ የአደጋ ስጋት ስራ አመራር ኮሚሽን ተብሎ የሚታወቀውና በአዋጅ ስያሜው ወደ ጋዲስ አቡሳ ጎኖፋ መቀየሩ በቅርቡ ይፋ የተደረገው የኮሚሽን ኃላፊ አቶ ሙስጠፋ ከድር ለቪኦኤ እንዳስረዱት በክልሉ ስምንት ዞኖች ውስጥ ያለቁት እንስሳት ቁጥር ከአንድ ሚሊዮን ሦስት መቶ ሺህ በላይ ደርሷል። ጉዳቱ በምስራቅ ባሌና ቦረና ዞኖች የከፋ መሆኑ በመጠቆም ያደረሰውን ጉዳት መጠን ኮሚሽነር ሙስጠፋ እንዲያስረዳሉ። ቡድን ቦረና ፊ ባሌ ባህ ረት ባየታ አተው ገሩ ቡድናሌ ሰዴተን ሆንጌ የሚጠመን ከነ ኬሰት ወሪን ሚዳፍ ሳጥለም ገረም ሌነ ኩዳ አፉሪ ፊ በኦሮሚያ ስምንት ቆላማ በሆኑ ድርቁ የጎዳቸው ዞኖች ውስጥ በሰውና እንስሳትም ላይ ጉዳት አደርሰዋል። ምንም ያህል የሰው ህይወት ባያልፍም በእንስሳት ላይ የደረሰው ጉዳት ከአንድ ነጥብ ሶስት ሚሊዮን በላይ እንስሳት ሞተዋል። ይህም በገንዘብ ሲገመት ከ 26 ነጥብ ሰባት ቢሊዮን ብር በላይ ይሆናል። ይህ ደግሞ በክልሉም ሆነ አገሪቱ ምጣኔ ሀብት ላይ ጉዳት ያደርሳል። በአሁኑ ጊዜም ከ14 ሚሊዮን በላይ የሚሆኑ እንስሳት በአጠቃላይ ለጉዳት ተጋልጠዋል። መንግስት አስር በመቶ የሚሆኑ እንስሳትን እንኳ ለማትረፍ ሳርና ውሃ በማቅረብ ጥረት ሲያደርግ ቆይቷል ሲሉ ገልጸዋል። በአሁኑ ጊዜ ቁጥራቸው ከሁለት ሚሊዮን ስድስት መቶ ሺህ በላይ የሚደርሱ እንስሳት በጣም ተዳክመው የሚገኙ መሆናቸውን ጠቁመው ከተኙበት የሚነሱት በሰው ድጋፍ ነው ሲሉ አስረድተዋል። የዝናብ ወቅት በመሆኑም ሊደረጉ ስለሚገቡ ጥንቃቄዎችም ይህን ብለዋል። አርብቶ አደሮቻችን ዝናብ ሲዘንብ እንስሳቶቻቸውን ዝናብ ውስጥ ማቆየት የለባቸውም። ወይ ወደ ቤት ወይም ዳስ ውስጥ ማስገባት ይገባቸዋል። ይህንንም በተመለከተ በተለያዩ መገናኛ ብዙኃን ምክር እየሰጠን እንገኛለን ሲሉ ተናግረዋል። ኮሚሽነሩ በድርቅ ለተጎዱ አካባቢዎችና በሰላም እጦት ሳቢያ በተከሰተው ችግር ለተፈናቀሉ እንዲሁም በድህነት ለተጎዱ በአጠቃላይ ከ4 ሚሊዮን 300 ሺህ በላይ ሰዎች በክልሉ እየተደረገ ነው ስላሉት ድጋፍ አብራርተዋል። ጉዲናሌ ስድስት ከነ ኬሰት ነሞተ ባይ ከኒ ገራ ነመ ሊና ሰዲ ፊቱ ካላማ ተው በድርቅ ምክንያት ከሶስት ነጥብ ሁለት ሚሊዮን ሰዎች በላይ በመንግስት ድጋፍ እየኖሩ ይገኛሉ። እነዚህም ሰዎች በስምንት ዞኖች ውስጥ የሚገኙ ሲሆን ከ1.8 ሚሊዮን በላይ ኩንታል የተለያዩ እህሎች ድጋፍ ተደርጎላቸዋል እህል አግኝተው መግዛት ለሚችሉ ደግሞ ከ77 ሚሊዮን ብር በላይ በእጃቸው ተሰጥቷቸው እህል እንዲገዙ ተደርጓል በድህነት ምክንያት ለከፋ የምግብ እጥረት የተጋለጡ ከ600 ሺህ በላይ ለሚሆኑ ሰዎች የገንዘብና እህል ድጋፍ ተደርጎላቸዋል እንዲሁም የጸጥታ ችግሮች ባሉባቸው የኦሮሚያ የተለያዩ አካባቢዎች ላይ የገንዘብና እህል ድጋፍ ተደርጓል በአጠቃላይ በእነዚህ በጠቀስናቸው ሶስት ችግሮች በኦሮሚያ ውስጥ ከአራት ነጥብ ሶስት ሚሊዮን በላይ የሚሆኑ ሰዎች ድጋፍ እየተደረገላቸው ሲሆን እስካሁን ከሁለት ነጥብ ሁለት ሚሊዮን ኩንታል በላይ እህልና ከ112 ሚሊዮን ብር በላይ ወጪ ተደርጓል ብለዋል። ኮሚሽነሩ የድርቁን ተጽዕኖ በዚህ ያህል ጊዜ ውስጥ መቋቋም ይቻላል ብሎ ለመግለጽ እንደሚያዳግት በመጠቆም መንግስትና መንግስታዊ ያልሆኑ አካላት ችግሩ የሚያደርሰውን ጉዳት ለመቀልበስ በጋራ መስራታቸውን ቀጥለዋል ሲሉም አክለዋል። በተያያዘ ዜና የመስኖና ቆላማ አካባቢ ሚኒስቴር በቆላማ አካባቢዎች ኑሮ ማሻሻያ ፕሮጀክት በኩል በኦሮሚያ ክልል ድርቅ በተከሰተባቸው ዞኖች ከዓለም ባንክ በተገኘ የገንዘብ ድጋፍ ከ387 ሚሊዮን ብር በላይ ወጪ ስለሚተገብራቸው የማቋቋሚያ ሥራዎች ሰሞኑን አስታውቋል። ይህ ተግባር ድርቅ ባጠቃቸው ሌሎች ክልሎችም ተግባራዊ እንደሚደረግ ተጠቁሟል። ለአሜሪካ ድምፅ ናኮር መልካ ከአምቦ ተከታዩ ዘገባችንም በአፍሪካ ቀንድ ከፍተኛ ጉዳት እያደረሰ ባለው በድርቅ ሁኔታ ላይ ያቆየናል። ከ20 ሚሊዮን በላይ ሰው ለምግብ ለውሃና ለመድኃኒት እጥረት በተጋለጠባቸው ኢትዮጵያ፣ ኬንያና ሶማሊያ ለሚካሄዱ መርሃ ግብሮች የ200 ሚሊዮን ዶላር ተጨማሪ እርዳታ መስጠቱን የዩናይትድ ስቴትስ መንግስት አስታውቋል። በቀጠናው ለተራዘመ ጊዜ ዝናብ አለመጣሉ በ40 ዓመታት ውስጥ ያልታየ ድርቅ ማስከተሉ ተዘግቧል። መሐመድ ዩሱፍ ከናይሮቢ ያጠናቀረውን ዘገባ ኤደን ገረበው ታቀርበዋለች። አፍሪካ ቀንድ አካባቢ እየታየ ያለውንና የሚሊዮኖችን ሕይወት ለጉዳት ያጋለጠውን ድርቅ ገጽታ የዩናይትድ ስቴትስ የዓለም አቀፍ ልማት ኤጀንሲ የሰብአዊ ድጋፍ ጉዳዮች ቢሮ ረዳት አስተባባሪዋ ሳራ ቻርለስ ለጋዜጠኞች በኢንተርኔት አብራርተዋል። የድርቁ መደጋገምና ብርታት እንዲሁም በአካባቢው እየታየ ያለው የእርዳታ ፍላጎት ማሻቀብ የአየር ንብረት ለውጥ በዓለም እጅግ ድሃ በሆኑ ማህበረሰቦች ላይ ባልተመጣጠነ ሁኔታ እያደረሰ ያለውን አውዳሚ ጉዳት እያሳየ ነው። በተጎዱት አካባቢዎች አንድ ሚሊየን ተኩል እንስሳት አልቀዋል። የኬንያ ሰሜናዊና የኢትዮጵያ ምስራቅና ደቡብ ምስራቅ አካባቢዎችን ጨምሮ በአንዳንድ ቦታዎች ላይ የተፈጥሮ አቅርቦት መመናመን ለግጭቶች መከሰት ምክንያት ሆኗል። እጅግ አሳሳቢ ቁጥር ያላቸው ሕጻናት ለአጣዳፊ የምግብ እጥረት ተጋልጠዋል። ከሶማሊያ የወጣ ያለ አስደንጋጭ ሪፖርት ታዳጊ ልጆች በምግብና በውሃ ለውጥ ለጋብቻ እየተሰጡ መሆናቸው ይነገራል። ለድርቁ ተጎጆች የዩናይትድ ስቴትስ መንግስት እየሰጠ ያለው እርዳታ ከአሁኑ 200 ሚሊዮን ዶላር ጋር ወደ 360 ሚሊየን ማደጉን ሳራ ቻርለስ ገልጸዋል። ይሁን እንጂ በአካባቢው እያደረጉ ያሉትን እርብርብ ለማጠናከር የሚያስፈልጋቸው ወደ አራት ቢሊየን ተኩል ዶላር መሆኑን የሰብአዊ ረድኤት ድርጅቶች አመላክተዋል። ወደ ስድስት ሚሊየን ሰው የድርቁን ጉዳት እየሸሸ መሆኑንና ሶማሊያ ውስጥ ብቻ ሶስት ሚሊየን ሰው መፈናቀሉን የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ አስታውቋል። የቢሮው ኃላፊ በሰጡት መግለጫ በአፍሪካ ቀንድ አካባቢ ሁለት ሚሊዮን ህጻናት በረሃብ ሊሞቱ እንደሚችሉ አስጠንቅቀዋል። ሰሜን ኢትዮጵያ ውስጥ ለረሃብ የተጋለጡ ሰዎችን ለመርዳት እየተንቀሳቀሱ ያሉ ድርጅቶች በአካባቢው የጸጥታ ችግር ተዳምሮበት በተለይም ሁኔታው ትግራይ ውስጥ እጅግ አጣዳፊ መሆኑን እየገለጹ ነው። ሳራ ቻርለስ በድጋሚ ትግራይ ውስጥ በተለይ ዲሞክራሲያዊ ማስተጓጎል ግጭትና ሁከት ድጋፍ የሚያስፈልጋቸውን ሰዎች ለመድረስ እየተደረገ ያለውን ጥረት ታይቶ በማይታወቅ ሁኔታ እየተፈታተኑት ነው። ባለፉት ሁለት ሳምንታት ውስጥ አነስተኛ የእርዳታ አቅርቦት መግባቱንና ትላንትናም ከብዙ ወራት በኋላ እርዳታ መቀሌ መግባቱን አይተናል። ይዘንባል ተብሎ በተጠበቀው ጊዜም የጣለው ዝናብ እጅግ አነስተኛ መሆኑ የድርቁ ሁኔታና መዘዙ የባሰ እንዳይሆን አስግቷል። ጥሩ ዝናብ ቢጠል እንኳን እስካሁን የተጎዳውን በሚሊዮን የሚቆጠር ሰው ፈጥኖ እንዲያገግም ለማድረግ እንደሚከብድ የረዲኤት ድርጅቶች እየተናገሩ ነው። تلو وده من የድሬዳዋ አስተዳደር የመንግስት ተሽከርካሪዎች ከስራ መውጫ 11 ሰዓት ተኩል ጀምሮ እስከ ንጋቱ አንድ ሰዓት ድረስ እንዲሁም ቅዳሜና እሁድ ሙሉ በሙሉ እንዳይንቀሳቀሱ የሚከለክል መመሪያ ይፋ አድርጓል። መመሪያው ከፊታችን ቅዳሜ ጀምሮ ተግባራዊ የሚደረግ ሲሆን የመመሪያው ዋነኛ አላማ የፌዴራል መንግስት ከሐምሌ ጀምሮ ለመንግስት ተሽከርካሪዎች የሚያደርገውን የነዳጅ ድጎማ ቀስ በቀስ እንደሚያነሳ በማስታወቁ ከወዲሁ ነዳጅን በቁጠባ መጠቀም ለመጀመ ሊጀመር ነው ተብሏል። አዲስ ቸኩል ተጨማሪ ያለው ሪዎች ከስራ ሰዓት ውጭ እንዳይንቀሳቀሱ የሚከለክል መመሪያ በአስተዳደሩ ካቢኔ መውጣቱን ይፋ አድርገዋል። የገንዘብና ኢኮኖሚ ልማት ቢሮ ባደረገው አሴስመንት ያሉትን ክፍተቶች በመለየት የውሳኔ ሀሳቡን አቅርበዋል። በዚህም መሰረት ማንኛውም የመንግስት ተሽከርካሪ ከ11 ሰዓት ተኩል ጀምሮ እስከ ማግስቱ ድረስ እስከ ጠዋት አንድ ሰዓት ድረስ ባሉበት ቦታ ካላንዳች እንቅስቃሴ እንዲቆሙ እንዲሁም ከአርብ 11 ሰዓት ተኩል ጀምሮ እስከ ሰኞ ጠዋት አንድ ሰዓት ድረስ ምንም አይነት እንቅስቃሴ ሳይኖር ባሉበት እንዲቆሙ ካቢኔው ወስኗል። መመሪያው የእሳት አደጋና አምቡላንስን የመሰሉ ሕዝባዊ አገልግሎት ሰጪዎችን አይመለከትም ያሉት አቶ ስልጣን፣ ለመመሪያው ተግባራዊነትም ለትራፊክ ፖሊሶችና የሚመለከታቸው አካላት ትእዛዝ ተላልፏል ብለዋል። በዚህ በተከለከሉ ሰዓታት ውስጥ የተገኙቱ ከነ ሾፌሮቻቸው በቁጥጥር ስር ውለው ወደ ፖሊስ መምሪያ እንዲገቡ ካቢኔው ውሳኔ አስተላልፏል። በዚሁ መሰረት የሚመለከታቸው አካላት ሁሉ ይህንን ውሳኔ ተፈጻሚ እንዲያደርጉ በደብዳቤም እንዲያውቁ ተደርጓል። የውሳኔው መነሻ ከፊታችን ሐምሌ ጀምሮ መንግስት ተግባራዊ ሊያደርግ ያዘጋጀው የመንግስት ተሽከርካሪዎችን ከነዳጅ ድጎማ ውጭ የማድረግ እቅድን ግምት ውስጥ አስገብቶ ከወዲሁ ነዳጅን በቁጠባ መጠቀም ለመጀመር ነው ብለዋል። የውሳኔው መነሻ አንደኛው በቀጣይ መንግስት በነዳጅ ላይ ሲያደርግ የነበረውን ድጎማ መቶ ፐርሰንት እያነሳል ተብሎ ይጠበቃል። ይህ መቶ ፐርሰንት የነዳጅ ድጎማው የሚነሳው አንደኛው እና የመጀመሪያው በመንግስት ተሽከርካሪዎች ላይ ነው። መንግስትም ከድጎማው ውጪ በመሆን ስራውን የሚያከናውን መሆኑ ነው። ስለሆነም ከወዲሁ አንድ ዛ ላይ መዘጋጀት ይጠበቅብናል። መመሪያው ከነዳጅ ቁጠባ ባሻገር የተሽከርካሪዎች መለዋወጫ ዋጋ ከፍተኛ ጭማሪ በማሳየቱ ለተሽከርካሪዎች እደሳት የሚወጣውን ከፍተኛ ውጪ ለመቀነስ እንዲሁም ከስራ ሰዓት ውጭ በመንግስት ተሽከርካሪዎች የሚደርሱ አደጋዎች ለማስቀረትም ያግዛል ብለዋል። የፌዴራል መንግስት ከፊታችን አምሌ ጀምሮ ነዳጅን በሁለት አይነት ዋጋ ማቅረብ እንደሚጀምር አስታውቆ ነበር። ኢኮኖሚያዊ ሚና ያላቸው የሕዝብ ትራንስፖርትና መሰል ተሽከርካሪዎች ነዳጅ በድጎማ እንዲያገኙ የሚደረግ ሲሆን ቀሪዎቹ ተሽከርካሪዎች ግን በሁለት ዓመት ውስጥ ቀስ በቀስ ያለ ድጎማ በዓለም ገበያ ዋጋ ነዳጅ እንዲገዙ እንደሚደረግ የንግድና ቀጠናዊ ትስስር ሚኒስትር ዴታ አቶ ሀሰን መሀመድ በተለይ ለአሜሪካ ድምጽ አስታውቆ ነበር። ይደጎመው ለሁሉም ነው። ለባለሀብቱ ይደጎማል፣ ዝቅተኛ ገቢ ላላቸው የማህበረሰቡ ክፍል ይደጎማል የአምባሳደሮች ይደጎማሉ። ግን በታህሳስ ሀያ ሁለት ሺህ አስራ አራት በሚኒስትሮች ምክር ቤት የጸደቀው የነዳጅ እና የታለመለት ድጎማ ይህን ቀንሶ ድጎማው ለዝቅተኛ ገቢ ላላቸው ማህበረሰቡ ክፍል እንዲደጎም እንደ አቶ ሀሰን ገለጻ በሀገሪቱ ካሉት አንድ ነጥብ አራት ሚሊዮን ተሽከርካሪዎች መካከል ሶስት መቶ ሺህ የሚሆኑት ብቻ የድጎማው ተጠቃሚ ይሆናሉ ተብሎ እንደታሰበ አስታውቀዋል። ውሳኔውን የአሜሪካ ድምጽ ያነጋገራቸው የከተማ ትራንስፖርት አገልግሎት ሰጪዎች በበጎ ተቀብለውታል። እኔ ካሳሁን እውነቱ እባላለሁ። የከተማ ታክሲ አሽከርካሪ ሹፌር ነኝ። እንደተነገረው ከሆነ ከሐምሌ ጀምሮ የሁለት አይነት የነዳጅ ድጎማ እንትን ይደረጋል ተብሏል። የታክሲ አሽከርካሪዎች ወይም ደግሞ የህዝብ አገልግሎት ሰጪዎችና የቤት መኪኖች ወይም ደግሞ አሊያም ደግሞ የተለያየ የራሱ የሆነ የመንግስት እንትን ይኖረዋል። እንደዛ ለይቶ ማስቀመጡ ተጠቃሚ ያደርጋል። አንደኛ ነገር የመንግስትንም አላስፈላጊ ወጪ ኮስት ይቀንስለታል። ከ2009 ዓ ም እስካለፈው ታህሳስ ወር ድረስ መንግስት ለነዳጅ ድጎማ 102 ቢሊዮን ብር እንዳወጣና ኢትዮጵያ ውስጥ ነዳጅ አለ ድጎማ ይቅረብ ቢባል ዋጋው ከእጥፍ በላይ ሊጨምር እንደሚችል ከንግድና ቀጠናዊ ትስስር ሚኒስቴር ያገኘነው መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። ሀገር ውስጥ ዘገባዎች ወጣ ስንል ደግሞ በአየር ንብረት ለውጥ የተነሳ የባህር ወለል ከፍ እያለ በመምጣቱ በመላው ዓለም በባህር ዳርቻ የሚኖሩ ሰዎችን አስገዳጅ አማራጭ እየደቀነባቸው ነው። ለምሳሌ የደቡባዊ ዩናይትድ ስቴትስ ክፍለ ግዛት የሆነችው ሉዚያና በመሬት መንሸርሸር፣ ይቅርታ በመሬት መሸርሸር የጠፋውን መሬት ለመታደግ በቢሊዮኖች የሚቆጠር ገንዘብ ለመመደብ አቅዳለች። ይሁን እንጂ በዚህ እቅድ ተጠቃሚዎችም ተጎጂዎችም ይኖራሉ። የአሜሪካ ድምጹ ስቲቭ ባራጎና በዚህ ዙሪያ ያደረሰንን ዘገባ ደረጀ ደስታ ያቀርበዋል። በሉዊዚያና የባህር ዳርቻ በአፈር የተሞላው የሚሲሲፒ ውሃ ከሜክሲኮ ባህረ ሰላጤ ውሃ ጋር የሚገናኝበት ስፍራ አዲስ የመሬት ክፍል እየተፈጠረ ነው። ከባህር ዳርቻ ቦታዎች መከላከልና መልሶ ማቋቋም ባለስልጣን ብሬንሃስ ስለዚሁ ስፍራ እንዲህ ይላሉ። ይህ በዩናይትድ ስቴትስ አዲስ ከሆኑ መሬቶች መካከል አንዱ ነው። የሉዚያናን የባህር ዳርቻ ቦታዎች መከላከልና መልሶ ማቋቋም ባለስልጣንን የሚመሩት ብሬንሃስ እንደሚሉት ሚሲሲፒ የተሰራችው በሺዎች ዓመታት ውስጥ ከሚሲሲፒ ወንዝ በወጣው የአፈር ደለል ነው። ላለፉት መቶ ዓመታት ወንዙና ይዞት የሚመጣው አፈር ወንዙ ከተገደበበት ጀርባ ተዘግተው ተቀምጠዋል። ያን ደለል ጠብቆ ለማቆየት ከሚደረገው ውጪ እንደ አውሮፓ አቆጣጠር ከ1930 ጀምሮ ወደ ግማሽ ሚሊዮን የሚሆነው ሄክታር መሬት ተሸርሽሯል። ብሬንሃስ አሁንም እንዲህ ይላሉ። ሉዊዚያና በመሬት እጦት ቀውስ ውስጥ ናት። ያ መሬት ባህላችንን፣ ማኅበረሰባችንን የሚቀርጽ ነው። የምጣኔ ሀብታችንንም ትልቁን ክፍል ይዛል። ከግንባር ሆኖ በየዓመቱ የሚመጣውን የማዕበል ወጀብም ይከላከልልናል። በአየር ንብረት ለውጡ የተነሳ የባህሩ ወለል ከፍታ እየጨመረ ከመጣ ምንም ነገር የማይደረግ ከሆነ ሉዊዚያና በሚቀጥለው ግማሽ ምዕተ ዓመት ውስጥ ሌላ በሚሊዮን የሚቆጠር ሄክታር መሬት ልታጣ ትችላለች። የባህር ዳርቻዎች መከላከልና መልሶ ግንባታው ባለስልጣን፣ ወደ 1.4 ቢሊዮን ዶላር በመመደብ ሚድ ባራቴሪያ ሴድመንት ዳይቨርዥን የተባለውን ፕሮጀክት የጀመረውም ለዚሁ ነው። ይህ የሚሲሲፒን የአፈር ደለል ወደ ባህሩ ዳርቻ በማውጣት የምድሩን ይዞታ መልሶ ለመገንባት የሚካሄድ ነው። ብረንሃስ አሁንም እንዲህ ይላሉ። የመካከለኛው የማስቀይሻ ፕሮጀክት ወንዞችን ከዚህ እርጥብ መሬት ጋር የሚያገናኝ ነው። ስለዚህ ዛሬ አሁን እዚህ እንደሚታየው ብዙ ማድረግ ይችላሉ። ይሁን እንጂ በባህሩ ዳርቻ ከሚሰሩት ብዙዎቹ ይህን ፕሮጀክት ይቃወሙታል። ኦይስተር የተባለው አሳ አስጋሪ የሆኑት ብራድ ሮቢን እንዲህ ይላሉ። አቅጣጫውን ለማስቀየስ የሚሰሩት ፕሮጀክት ጠቅላላውን ኢንዱስትሪ የሚጠራርግ ነው። የኦይስተር አሳ አስጋሪ ብራድ ሮቢን እንደሚሉት አቅጣጫ የማስቀየሱ ስራ ጨዋማና ንጹህ የሆነውን የውሃ ክፍል ሚዛን ያዛባል። ያ ደግሞ እሳቸውና በመቶዎች የሚቆጠሩት ሌሎች የሽሪምፕና ኦይስተር አሳ አስጋሪዎችን ይጎዳል። እንዲህ ይላሉ ብራድ ሮቢን የንጹህ ችግር ምንም ነገር ልታበቅልበት አልችልም። ሁሉንም ነገር ጠራርጎ ይወስዳል። በባህሩ ዳርቻ አካባቢ ያለውን ስነ ምህዳር ባዶ ያደርጋል። አሳ አስጋሪዎች እንደሚሉት በባህሩ ዳርቻ ያለው መሬት ተወስዶ እየጠፋ ነው። ይሁን እንጂ ባለሥልጣኑ ያን መሬት እንዲገነባ የሚፈልጉት ከባህሩ የታችኛው ወለል ከሚወጣው አፈር ነው። ባለሥልጣኑ ብዙ የምድር ክፍሎችን በመናድ ደለሎችን እየሠራ ነው። ይሁን እንጂ ሐስ እንደሚሉት ተንዶ የተሞላው ደለል እንደገና በውሃ ይወሰዳል። ይህን አቅጣጫ የማስቀየሱ ስራ ወንዙን እየመራ መሬቱ እንዲጠበቅ ያደርጋል። ይህ ፕሮጀክት ለብዙዎቹ ጥሩ እንደማይሆንም ሐስ ያውቃሉ። እንዲህ ይላሉ ሐስ። ያ ነገሮችም ይለዋውጣል። እየተነጋገራችሁበት እንዳለው የሰዎች ሕይወት ላይ ተጽዕኖ ይኖረዋል። አሁን ይኖረዋል። ስለዚህ ሁሉ ነገር በጣም ግልጽ ነን ዕቅድም ያለን ሲሆን ለእገዛውም በጀታለን። ክፍለ ግዛቱ አሳ አስጋሪዎችን ሌላ ማስገሪያ ስፍራ ወይንም የስራ መስክ እንዲያገኙ ለመርዳት 300 ሚሊዮን ዶላር መድበዋል። ብዙ አሳ አስጋሪዎች ግን ይህን አይፈልጉትም። የኦይስተር አሳ አስጋሪው ብራን ሮቢን ይህን ብለዋል። በቤተሰባችን የምናደርገው ነገር ቢኖር አሳ ማስገር ነው። እስከዛሬ ስንሰራ ይኖር ነውም እሱን ነው። አባቴ አሳ አጥማጅ ነው። አያቴም አሳጥማጅ ነበሩ። ቅድመ አያቴም እንዲሁ አሳጥማጅ ነበሩ። ይሁን እንጂ ጥያቄው እሳቸውና ልጆቻቸው፣ የልጅ ልጆቻቸው ወደፊት ምን ይሰራሉ የሚለው ነው። ሀስ እንደሚሉት ለውጡ በአንድም ሆነ በሌላ መንገድ ተሸርሽሮ እየተወሰደ ባለው የባህር ዳርቻ መሬት አካባቢ እየመጣ ነው። ተከታዩ ዘገባ የሚወስደን ደግሞ ወደ ሩሲያ ነው። ሩሲያ ለፖላንድና ለቡልጋሪያ ነዳጅ መሸጥ አቁማለች። ዩናይትድ ስቴትስና አጋሮቿ ለዩክሬን የሚሰጠውን አፋጣኝ ወታደራዊ ድጋፍ ለማድረግ እየሰሩ ሲሆን ዲፕሎማቶች በበኩላቸው ከዩክሬን ሲቪሎች መውጣት እንዲችሉና ና የተኩስ አቁም ስምምነት እንዲደረስ ጥረት እያደረጉ ናቸው። ዝርዝሩን ኤደን ገረመው እንደሚከተለው አዘጋጅተዋለች። የሩሲያው የነዳጅ ኩባንያ ጋዝፕሮም ለፖላንድና ለቡልጌሪያ ጋዝ መላክ አቋረጠ። ይህ እርምጃ ሩሲያ ዩክሬንን በመውረሯ የተቀሰቀሰው ኢኮኖሚያዊ ትግል አካል ነው። ብዙዎች የአውሮፓ ሀገራቶች አብዛኛውን የነዳጅና የጋዝ አቅርቦታቸውን የሚገዙት ከሩሲያ ሲሆን በራሴ ገንዘብ በሩብል ክፈሉኝ ማለቷ ይታወሳል። እናም ዛሬ ጋዝፕሮም ፖላንድና ቡልጌሪያ የጠየቅነውን አላደረጉም፣ ስለዚህ ጋዝ አንልክም ብሏል። የሁለቱ ሀገር ባለስልጣናት የሩሲያ እርምጃ ውል የጣሰ ነው ብለዋል። ሩሲያ በጋዟ ተጠቅማ ልታስፈራራን መሞከሯ ነው ያሉት የአውሮፓ ሕብረት ኮሚሽን ፕሬዚዳንት ኡርሱላ ቮን ደር ሌን፣ እኛም ይህ እንደሚመጣ አውቀን ቀደም ብለን ተዘጋጅተንበታል። የሕብረቱን የተቀናጀ ምላሽ እያሰናዳነን ብለዋል። ይህ በእንዲህ እንዳለ የሩሲያ የመከላከያ ሚኒስቴር ዛሬ በሰጠው መግለጫ ሌሊቱን ዩክሬን ውስጥ የሚሳኤል ጥቃቶችን አድርሰን ሀምሳ ዘጠኝ ኢላማዎችን አውድመናል ሲል አስታውቋል። ከኢላማዎቹ መካከልም ዩናይትድ ስቴትስና ሌሎችም አጋሮቿ የላኩላቸው የጦር መሳሪያዎችና ጥይቶች የተከማቹበት መጋዘኖች እንዳሉባቸውም ሩሲያ አስታውቃለች። ይህ በእንዲህ እንዳለ ትላንት ዩናይትድ ስቴትስና አጋሮቿ ዩክሬንን ለመርዳት እናም በሩሲያ ኢኮኖሚ ላይ ተጽዕኖን ለማጠናከር በአፋጣኝ እንደሚንቀሳቀሱ ፍንጭ ሰጥተዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ለመወሰኛ ምክር ቤት የውጭ ግንኙነቶች ኮሚቴ ባደረጉት ገለጻ መጀመሪያ ላይ ወደ ዩክሬን የጦር መሳሪያ እርዳታ ለመላክ ሳምንታት ይወስድ እንደነበረ ገልጸዋል። አሁን ግን በሶስት ቀናት ውስጥ እየተላከላቸው ነው ብለዋል። አስከትለውም ሚኒስትር ብሊንከን እሳቸውና የመከላከያ ሚኒስትር ሎይድ ኦስተን ባለፈው ሳምንት መጨረሻ በኪየቭ ከዩክሬን ፕሬዚዳንት ቮልዲሚር ዘለንስኪ ጋር የተነጋገሩ ሲሆን ያስፈልጉናል ባሉት ጉዳይ ላይ ሁለቱ ሀገራቶች በአብዛኛው ተስማምተውበታል። የጠየቁትን መስጠት የምንችል ይመስለኛል ብለዋል። ይህ በእንዲህ እንዳለ ጀርመን ለመጀመሪያ ጊዜ ከባድ የጦር መሳሪያ ለዩክሬን እንደምትልክ ትላንት ያስታወቀች ሲሆን የዩናይትድ ስቴትስ የመከላከያ ሚኒስትር ሎይድ ኦስተን ጀርመን ውስጥ ከአርባ ሀገራቶች ባለስልጣናት ጋር ባደረጉት ስብሰባ ላይ ባሰሙት ንግግር የሩሲያ ፕሬዚዳንት ቭላዲሚር ፑቲን መላው ዓለም እንዲህ በፍጥነትና በቁርጠኝነት ከዩክሬን ጎን ይቆማል ብለው ፈጽሞ ያልጠበቁት ነገር ነው ብለዋል። የጀርመንን እርምጃ ዋይት ሀውስ በሩሲያ ወረራ ላይ ከአሁን ቀደም ከነበረው የጠነከረ አንድነት የሚያ ያንጸባርቅ ብሎታል። ሩሲያ ለፖላንድና ለቡልጋሪያ ነዳጅ መላክ አቆመች። ዩናይትድ ስቴትስና አጋሮቿ ለዩክሬን የሚሰጠውን በአፋጣኝ ወታደራዊ ድጋፍ ለማድረግ እየሰሩ ነው። ዲፕሎማቶች በበኩላቸው ከዩክሬን ሲቪሎች መውጣት እንዲችሉና የተኩስ አቁም ስምምነት እንዲደርስ ጥረት እያደረጉ ናቸው። የዩናይትድ ስቴትስ የመከላከያ ሚኒስትር ኦስተን የዩክሬኑ ጦርነት በሩሲያና በምዕራባውያን መካከል ወደ ኒኩሌር ጦርነት ሊያመራ ይችላል ሲሉ የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ የተናገሩትን በጥብቅ ነቅፈዋል። ይህ ጦርነት ከቁጥጥር ውጪ እንዳይሆን ባለን አቅም ሁሉ እንሰራለን። የኒክሌር ጦርነት አሸናፊ ስለማይኖር ማንም አይፈልገውም። ወደ ኒኩሌር ጦርነት ይመጣል ብሎ ማቅራራትም አይጠቅምም፣ አደገኛ ነውም ብለዋል። ይህ በእንዲህ እንዳለ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ በሞስኮ ከፕሬዚዳንት ፑቲንና ከውጭ ጉዳይ ሚኒስትር ላቭሮቭ ጋር ተነጋግረዋል። ሩሲያ በምስራቅና ደቡብ ዩክሬን አዲስ ጥቃት በከፈተችበት በዚሁ ወቅትም ዋና ጸሐፊው ወደ ሞስኮ የተጓዙት ተኩስ እንዲቆም ለማስማማት ሙከራ ሊያደርጉ ነው። በኋላም ጉቴሬሽ ፖላንድ ደርሰው ከፕሬዚዳንቱ ጋር ከተወያዩ በኋላ ወደ ዩክሬን ተጉዘዋል። የመንግስታቱ ድርጅት ቃል አቀባይ ስቴፋኒ ዱጃሪክ እንዳሉት ፑቲን ከዋና ጸሐፊው ጋር ባደረጉት የሁለት ሰዓት ውይይት የመንግስታቱ ድርጅት ድርጅትና የቀይ መስቀል ማሪዮፖል ሲቪሎችን ማውጣት እንዲችሉ በመርሆ ተስማምተዋል ብለዋል። ወደ ሀገር ውስጥ ዜና እንመለስና ከኮንሶ የደረሰን ዘገባ አለ። በኮንሶና በደራሽ መካከል በተከሰተ ግጭት ቁጥራቸው በውል ያልታወቀ ሲቪሎችና የደቡብ ክልል ልዩ ኃይል አባላት መገደላቸውን የአካባቢው ነዋሪዎች ለአሜሪካ ድምጽ አስታውቀዋል። ከአርባ ምንጭ ወደ ጂንካ ሲጓዙ የነበሩ የውጭ ሀገር ጎብኚዎችም በተተኮሰባቸው ጥይት ተሽከርካሪያቸው ተመቶ መታገታቸውን፣ ጎብኚዎቹን ለማዳን የተንቀሳቀሱ የጸጥታ ኃይሎችም የቃ ጥቃቱ ሰለባ መሆናቸውን የዓይንማኞች ተናግረዋል። ጉዳዩን የተከታተለው ዮናታን ዘብዲዎስ ነው። ከአመታት በፊት የሰገን አካባቢ ሕዝቦች ዞን የሚባለው ዞን መፍረሱና የኮንሶ ዞን በዞን ደረጃ መደራጀቱን ተከትሎ የተፈጠረው ልዩነት እንዲሁም የዞኑ ከተማ የነበረውን ሰገንና በዙሪያ ያሉ 17 ቀበያትን ይዞ በልዩ ወረዳ ለመደራጀት የሚፈልገው ቡድን የሚንቀሳቀሰው ግጭት በርካቶችን ለጉዳት እየዳረገ ነው ሲሉ ነው የአካባቢው ነዋሪዎች የሚናገሩት። አሁን የተከሰተውም የዛ ተከታይ መሆኑን በስልክ ለአሜሪካ ድምፅ ተናግሯል። ለደህንነታቸው ሲባል ስማቸው እንዳይገለጥ ጠየቁን። በኮንሶ ዞን የሰገን ገነት ከተማ ነዋሪ ጎማይደ የተሰኘ አዲስ ልዩ ወረዳ እንዲደራጅ የሚፈልግ ቡድን በሚቀሰቅሰው ግጭት ነው የአካባቢው ነዋሪዎች በሰላም እንዳይኖሩ የተደረጉት ብለዋል። ይህንን የሚኖሩት ደግሞ በድራሽ ልዩ ወረዳ የሚገኙ ሰዎችና የጋርዱላ አውራጃን እናስመልሳለን የሚሉ ቡድኖች ናቸው በማለት የሚሆን እጅላሉ የሆነ ግጭት አለ። ግጭቱ ያለው በድራሽ እና በኮንሶ መካከል ነው። የድራሽ ልዩ ወረዳ መንግስት ኮሚኒኬሽን የድንበር ጉዳይ ነው በማለት ብዙ እስከዛሬ ድረስ እየተጋጨ ይገኛል። እዛ ከፍተኛ ጉዳቶችን ተስተናግዷል። በእኛ በኩልም ወደ ሰላሳ አምስት ሺህ በላይ የሚሆኑ ህዝብ ከመኖሪያ ቀያቸው መፈናቀል ተዳርገዋል። ግጭቱ የምትገዛረበት እንዳልቆመ ነው። በሌላ በኩል ደግሞ በኮንሶ ዞን የሚገኙ ታጣቂዎች የበላይነትን ለማስፋፋት በደራሼ ልዩ ወረዳ ላይ ዘመቻ ከፍተዋል ሲሉም የደራሼ ብሔረሰብ ተወላጅ እና የልጆች አባት መሆናቸውን የተናገሩት የጋቶ ቀበሌ ነዋሪ አስረድተዋል። ከኮንሶ በኩል በሚደርስ ጥቃት ከአራት ቀበሌያት በሺዎች የሚቆጠሩ ዜጎች ተፈናቅሏል ሲሉም ተናግሯል። ትናንትና ግማሽ ያካተሉ ዛሬ ደግሞ ሙሉ በሙሉ እያወደሙ ሉ ከልዩ ሀይል ጋር ራሽ ዛሬ መከላከያ መጥተው ህዝቡ ላይ እየተኮሰ అదా ఇది తారా ఏం బో ఇంట్లో పిల్లలు ఏళ్ళు బబులు జోరు ములు చెన్నె గిడావు గత ఎల్ నివృత్తి ఏ తారా ఏ బారా నెక్కో యోస్ ఎల్లే నివృత్తి కదగలూ ወንቁር ነው። የበላይነት ማግኘት አለብኝ። የዚ አካባቢ አንድ ደራሼ የሚባል ለማጥፋት ነው በቃ፣ ይችሉ እንጂ ሌላ ምንም እንትን የለውም። ድንበር በእርግጥ እንዋሰናል እንጂ ወሰን ሳሆን ዝም ብሎ በፍርዱ ነው። በታጠቁ ቡድኖችና ከደራሼ በኩል በሚሰነዘር ጥቃት ከተለያዩ ቀበሌያት ቁጥራቸው የበዛ ሲቪሎች ተፈናቅሏል ስሉ በኮንሶ ዞን የሰገን ገነት ከተማ ነዋሪ መሆናቸውን የተናገሩት አስተያየት ሰጭ ተናግረዋል። ትላንት በተለይ በተኛ ሁኔታ ተፋፍሞ መሀል ላይ ሌሎች የውጭ ዜጎችም ያገቱበት ነው የነበረው። በድራሽ ል በኩል ያ የታገተውን የውጭ ዜጋ ሁኔታውን ለማጣራት ወደ ቦታው ልዩ ኃይልና ፌደራል ፖሊስ አቅንቶ ነበረ። ወደዛ የሄዱት ፌደራል ፖሊስ እና ልዩ ኃይል ላይ ጥቃት ተፈጽሞ ነበር እንደገና አግተውት ከፍተኛ ጥቃት ፈጽሞባቸዋል። በሌላ በኩል ጎማዴ የተሰኘ ልዩ ወረዳ እንዲደራጅ እንደሚፈልግ የሚነገርለትና በደራሼ ልዩ ወረዳ ደገፋል የሚባለው ይህ ቡድን ከጅንካ ወደ አርባ ምንጭ ሲጓዙ የነበሩ የውጭ ዜጎችና አብረቸው የነበሩ ኢትዮጵያውያን ጨምሮ ስምንት የውጭ ሀገር ጎብኚዎችን ማገቱን ገልጿል። ጎብኚዎችን ለማዳን የተንቀሳቀሱና በአካባቢው የተሰማሩ ቁጥራቸው ያልተረጋገጠ የጸጥታ ኃይሎች የጥቃቱ ሰለባ መሆናቸውና መገደላቸውንም ሌላ አስተያየት ሰጭ ተናግሯል። ቀጥታ ከበቧቸውና ማምለት የማይችሉበት ሁኔታ ተፈጠረ። መኪናውም ያው በባዶ ጎማ ስለሚሮጥ ብዙ መሮጥ አልቻለም። እነሱ ደግሞ ብዙ መኪና ተጭነው ነው የሚከተላቸው። ፈረንጆቹ በር ከፈቱና እሱ ትንሽ ሹፈሩ ወደታች በዛ በኩል ስለሆነ ወርዶ ወደታች ጨዋታ እንደውስ ብሎ ጭቃ ውስጥ ተንሸራቶ ወደቀ። ከዛ ሌሎቹ ቱሪስቶቹ እዛው ወደፊት ዝም ብለው ይሮጣሉ ማለት ነው። ከዛ የመከላከያ ነበር ያልኩ እንደ ጭቄቱ ላይ በጥቂት መቱት። ያኛውን ሹፈሩን ይዘው መሬት ላይ አጋደሙና በጩቤ እየመቃኩት እጁ ላይ ራሱ ወቅተዋል ሹፈሩ ማለት ነው። በድራሼ ልዩ ወረዳ የሚገኘው ጋቶ ቀበሌም ዛሬ መቃጠሉን ደግሞ አንድ አስተያየት ሰጪ ገልጠዋል። በግምት አንድ አርባ አምስት ሺ አካባቢ የሚሆን ሰው ኩስሌ ብሔረሰብ ወይም ጋቶ የሚባል ማህበረሰብ በሙሉ የተፈና ፍላጎታችንን አልደግፋቸውም ባሏቸው የደራሽ ልዩ ወረዳ አመራሮች ቤቶች ዛሬ የተለዩ እየተቃጠሉ መሆኑንም በስልክ ለአሜሪካ ድምፅ ተናግሯል። ማውራት አልችልም ሁን አደጋ ውስጥ የሆነ በቃ ልልናያቃጥሎችቤትግረኛ በቃ የሆነ ከጋቶ ቀበሌ ብቻ በግምት ከአርባ ሺህ በላይ ዜጎች ተፈናቅሏል። ቁጥራቸው እየበዙ የደቡብ ክልል ልዩ ኃይል አባላትም ተገልሏል ሲሉም ተናግሯል ከክልሉ የመንግሥት የሥራ ኃላፊዎች ተጨማሪ መረጃ ለማግኘት ያደረግነው ሙከራ ለዛሬ አልተሳካም። ስናገኛቸው እንመለስበታለን ለአሜሪካ ድምፅ ራዲዮው ዮናታን ዘብዲዮስ ሐዋሳም እያዳመጣችሁት ያላችሁት በ19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 የሚተላለፈውን የሮብ ምሽት ዝግጅታችንን ነው። የመጀመሪያ ምዕራፍ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሳ ላይ ደርሰናል። ለሁለተኛው አጋማሽ የመጀመሪያ ቅንብር አድርገን የያዝነው ሴቶችና ቤተሰብ ነው። በዌስተርን ዩኒየን ፋውንዴሽን ድጋፍ በየዓመቱ በካናዳ የሚዘጋጀው የምርጥ ስደተኞች ሽልማት የዘንድሮ በሰኔ ወር ላይ ለ14ተኛ ጊዜ ይካሄዳል። ሽልማቱ በስደት ወደ ካናዳ ሄደው ለስኬት የበቁና ከራሳቸው አልፈው ለሌሎች ድምፅ መሆን ለቻሉ ሰዎች የተዘጋጀ ሲሆን ዘንድሮ እጩ ሆነው ከቀረቡ 25 ሰዎች መካከል አንዷ ትውልደ ኢትዮጵያዊቷ መሰረት ኃይለ ኢየሱስ ናት። ለአስር ዓመታት በካናዳ የኖረችው መሰረት ሴቶች ኢኮኖሚያዊ ፍትህ እንዲያገኙና ራሳቸውን እንዲችሉ የሚንቀሳቀስ ካናዲያን ሴንተር ፎር ውመንስ ኢምፓወርመንት የተሰኘ ተቋም ስራ አስኪያጅ ስትሆን በጤና ተደራሽነት ዙሪያ ላይም ትሰራለች። ቀደም ሲል በካናዳ ከ40 አመት እድሜ በታች ሆነው ስኬታማ መሆን ከቻሉ 100 ሰዎች መካከልም አንዷ ናት። መሰረት በምትሰራቸው ማህበራዊና ፍትሐዊ እንቅስቃሴዎች ዙሪያ አነጋግሬያታለሁ። ቀጥሎ ይቀርባል። ባደጉት ሀገራትን ጭምር ሴቶች በኢኮኖሚ ራሳቸውን እንዳይችሉ ወደ ውሳኔ ሰጭነት እንዳይመጡ የሚያደርጉ ማነቆዎች ምንድን ናቸው? በምን መልኩ ነው አንቺ የኢኮኖሚ ፍትህ እንዲኖር የምትንቀሳቀሱ? አንደኛው ነገር ሴቶች በራሳቸው ኢኮኖሚያቸውን እንዳያሳድጉ የሚያደርጉ ተግዳሮቶች ናቸው። ለምሳሌ ሲፍል የባንክ አካውንት እንዳይኖራቸው የሚያደርጉ ሁኔታዎች ገንዘባቸውን ንብረታቸውን፣ ራሳቸውን እውቀታቸውን እንዳያሳድጉ የሚያደርጉ ሁኔታዎችና ና እነዛ ሁኔታዎች ደግሞ ከህግ ና ከፖሊሲ ጋር የሚያያዝ ናቸው። ለምሳሌ አሁን ካናዳ ላይ ጥቃት ያለ በጥቃት ውስጥ ያለ ሁኔቶቻችን ይቸገራሉ። ያንን ነገር ለማድረግ እና ያሁን አንድ ማነቆ ነው። ከጥቃት ወጥተው ህይወታቸውን እንዳይመሰረቱ የሚያደርግ ተግዳሮት ነው እና አንዱ ይሄ ነው። ሌላው ነገር ደግሞ ምድን ነው እንግዲህ በአለም ላይ በተለይ ባደጉ እና ደግሞ መካከለኛ ገቢ ባላቸው ሀገሮች ላይ ይሄ እንግዲህ እዚህ ሀገር ላይ በእንግሊዝኛ ሊጠቀሙ ይቅርታ፣ ሶሻል ፕሮቴክሽን የሚባለው ነገር ላይክ ሴቶችን ሶሻል የሆኑትን ነገሮቻቸውን በህግ እና በፖሊሲ መደገፍ ነው። ብዙ ጊዜ የሴቶች ስራ ገንዘብ ሳይገኝባቸው የምንሰራቸው ስራዎች አሉ። ገንዘብ ማያስገኘዋል። ለምሳሌ ልጅ ማሳደግ ሊሆን ይችላል። ቤት ስቶክ ማድረግ ሊሆን ይችላል። እነዚህ ስራዎች አይከፈልባቸው፣ ግን እንደ ተከፋይ ስራ ሴቷ የምታደርገው ነገር ሪኮግናይዝ ማድረግ ትልቅ ነገር ነው። ለምሳሌ አንድ ሴት ጠዋት ተንስታ ልጇን ቦታ መፍቴ ሸኝታ ቤት መታ ኮካርጋ እንግዲ በሀገር ቤትም ከብቷ አሰማርታ ስደምሪ ሰአቱ ከአስር ከአስራ ሰባት ሰባት ሰዓት በላይ ነው የሚፈጨውና ሴቷን ብትሰራ እነዚህ እነዚህ ነገሮች አሁን እየሰራች ነው ገንዘብን አታገኝበትም እንዲ እንዲህ አይነት ፖሊሲዎች ሰፖርት ማድረግ መቻል አለባቸው ይሄ አንፔይድ የሆነ ስራንም ሪኮግናይዝ ማድረግ እንደ ስራ አንድ ይሄ ፖሊሲ ነገር ነው እንግዲህ አሁን እነዚህ የጠቀስሻቸው ማነቆች አንዳንድ ጊዜ እርስ በርሳቸው የተሳሰሩ በህጎች በፖሊሲዎች እንዳልሽው የተደገፉ ናቸው እና አንቺ ደግሞ ከህግ አውጪዎችና ላይ ከህግ አውጪዎች ና ከህግ አስፈፃሚዎች ጋር ታች ወርደች ደግሞ ከቀጥታ ከተጎጆ ማህበረሰብ ከሴቶቹ ጋር ተሰሪያለሽ። በዚህ በሁለቱ መካከል ያለውን ድልድይ ማጥረች እያለው ትያለሽ። እስካሁን ድረስ ውጤት ያስገኙ ስራዎች የምትያቸው ስራዎች አሉ? እንግዲህ ከህጋ ውጭ አካላት ጋር ስራውን እንዲሰራ ከሚያደርጉ ለምሳሌ ገንዘብ በጀት ከሚበጅቱ ሰዎች ጋር ድምፅሽን ከፍ አድርገሽ ለመናገር ግዴታ በዚህ ጉዳይ ላይ የተጎዳውን ሰው ማወቅ አለብሽ ያለበት ሁኔታ ማወቅ አለበት የዛ ሰው ድምጽ ደግሞ ወሳኝነት አለው እኔ እንግዲህ ያ ሁለቱን ግሩፕ ይዤ ነው እየሰራ ያለሁት በችግሩ ምክንያት እንግዲህ ምን አድርገሻል የሚለው እንግዲህ ካናዳ ውስጥ የመጀመሪያውን የኢኮኖሚክ ጃስቲስ የሪሰርች ፕሮጀክት ጀምረናል ምክንያቱም ዳታ ጥናት ወሳኝነት አለው ብዙ ህጎችን ለመቀየር አድቮኬት ለማድረግ ቁጥር እና ዳታን ሳትጂ ድምፅ ማንሳት አች የትን ቦታ ላይ እና ያለ ማድረግ ያው ጥናት ወሳኝ መስማት ገናል። ሁለተኛ ነገር ህግ አውጭ አካላቶች ብቻ ሳይሆኑ መስተዳደሮች ገቨርንመንት ላይ ያሉ መንግስት ጋር ያሉ የሚሰሩ ሰዎችን ለማምጣት ትክክለኛ አውየርነስ ለማምጣት የተለያዩ የፖሊሲ ስራዎች ፖሊሲዎች ለመንደር የተለያዩ ነገሮች ላይ መሳተፍ እንዲንዲያ ነገሮች ሰርተናል ከዛ ደግሞ በአገር ደረጃ ደግሞ የሴቶች በተለይ ከጥቃት ጋር የተያዘው የናሽናል አክሽን ፕላን ሲወጣ አስር ዓመት አንደኛ አድቮኬት ነበርኩኝ። ለመጀመሪያ ጊዜ ኢኮኖሚክ ሚስተርሴስ እንዲካተት አድርገናል። ከዚህ ጋር ለምሳሌ እንግዲህ ለውጥ የመጀመሪያ ስት መሰማት ነው። ሁለት ሬኮግናይዝ ነው፣ ሶስት ፈንድ ማግኘት ነው እና እዛ ሁሉ ላይ ደርሰናል። አይ ቲንክ ያንን ነው እያደረግን ያለ ነው። ማንኛውም ሰው ከየትም ሚምጣ ከየትም ያለ ልዩነት የጤና አገልግሎት እንዲያገኝ በሚችልበት ጉዳይ ላይም ትሰሪያለሽ። ስደተኞች ለጤና አገልግሎት ያላቸው ተደራሽነት ምን ይመስላል? ኢሚግራንቶች እዚህ ሀገር ስንመጣ ምን እዚህ የሚቆየ ነው የምናያቸው እንግዲህ አንዱ ነገሮች የቋንቋ ችግር ሊሆን ይችላል ምርታች ነው ከዛ በተጨማሪ ደግሞ ያለውንም ሪሶርሶች አለማወቅ፣ የእውቀት ማጣት፣ የት ቦታ ነው ያለው የሚለውን ነገር ያለማወቅ ነው። ሁለተኛ ነገር ወደ ስነ ልቦና ስትመጪ ደግሞ እንግዲህ የስነ ልቦና ችግር ትልቅ አድርጎና መገለል አለ በኛ ማህበረሰብ። እንደ ምንም አናየው እንደ ስንፍና ነው የምናየው። ያ ነገር እንዳንሄድ ያደርገናል። ከዛ በጨማሪ ጊዜ ወደ ጤና ተቋሞች ደግሞ ስትመጪ የእኛን ካልቸር ባማስከለመልኩ የኛ ባህል በማካከል ኦፍ ኮርስ ባህል ላይ ሆን ይችላል ነው እኔ የመጣሁበትን ሁናቴ፣ ለምሳሌ ከጦርነት አካባቢ የመጣው ሰው ከሆንኩኝ ረፊቱስ ብዙ አመት የኖሬ ከሆነ የመጣው ሰው ከሆንኩኝ ያንን ያማከለ ኮንቴክስት ያላቸው ቴራፒስቶች ያስፈልጉናል። ያ ብዙ ጊዜ አታገኝ ጥቁር የሆነ ለምሳሌ አበሻ ምረጭቲ አማርኛም የሚያወራ ቢሆን የተሻለ እንትልላለው እና ያ ነገር ትልቅ ችግር ነው ብዙ ጊዜ ለብዙ ሰዎቻችን ማለት ነው እና እንግዲህ አሁን ጊዜ ሀገር ላይ ብዙ ጥቁር የሆኑ ቴራፒስቶች ብዙ ቢመጡ አድቮኬት እናደርጋለን በተለያየ መልኩ ወጣቶችን ደግሞ ስታይ ዘረኝነት የምታውቂው ነገር ነው ጥቁር ስለሆኑ ብዙ አይነት ነገር ነው ሌብል የሚደረጉት እዚህ ሀገር ላይ ሶስት አራት ሆነው የአስራአምስት የአስራ ስድስት ዓመት ልጅ ወጣት ጥቁር ኳስ ይዘው ቢቆም ፖሊስ ብሄ ዞር ብሎ እንዴት እንደሚያቸው ታቂያች ምክንያቱም ጥቁር ናቸው ሌቦች ናቸው ድራግ ሊፈጽሙ ነው ወጣቶች ናቸው እና ወጣቶች ልጆቻችን ተጨንቀው ነው የሚኖሩት፣ ፈርታው ነው የሚኖሩት። ያን ሆን ይጠበትም እና ይህ በጣም ብዙ ነገር አፌክት ነው የሚያደርገው። እነዚህ እነዚህ ነገር ነው የማደርገው። እንግዲህ ሆን አንቲ ሬሲዝም ታርጌት ያደረገ ስራ ነው እንዳልኩሽ ሬስ ትልቆሽ ስለሆነ እዚህ ሀገር ላይ ያደረገ ሀገር ላይ ደግሞ ጤናን ጥራት ከመጠበቅ አንፃር ነው ሲስተም ስራዎች ሁን ለምሳሌ እንዳልኩሽ እናቶች ጤናን ከማሳደግ አንጻር የህፃናቶችን ጤናን ከማሳደግ አንፃር የሚሰሩ ኳሊቲ ላይ ፎከስ ያደርጉ ሰዎች ቻይን ሲስተም ላይ ሆ እያደረጉ ያለው ማተርኒቲ ቱዴ የተሰኘ በተለይ ደግሞ የአፍሪካ ሴቶች በእርግዝና ወይም በወልድ ጊዜ የተሻለ ሕክምና የሕክምና አገልግሎት እንዲያገኙ የሚያደርግ ተቋምም መስራች ነሽ። በጣም ኢትዮጵያ ውስጥ በጣም ገጠር ተደራሽነት የሌለው ውሃ መፋት ስልክ የሌለበት ቦታ እናቶችን አዋልጃለሁ በዛ ሰዓት ላይ የሴቶችን ችግር ይ እየተረዳው ከዛ በኋላ ነ እናቶች መ ለምን ሞታ ሲ ትራንስፖርት የለም አቅም የለም ኢኮኖሚ ነው ዞ ዞች ኤኩቲ ነገር አለ እርግዝና የሞት ፍርድ መሆን የለበት። በቃ እዚህ ሀገር ላይ ስትኖሪ ታውቂያለሽ፣ ህመም እንዳይሰማሽ እንዴት እንደሚጨነቁ ግን ስረርገሽ መሞት ማለት ቶታል ኢንጀስቲስ ነው። በሲስተም ምክንያት እንደዛ መሆኑ እንደዛ ብ እንደናትም ማለት ስላረገስ መሞት የለብኝም እርግዝና እናት ኤክስፒሪንስ ልታደርገው የሚገባ ደስተኛ ይወስደው ነው የሚያደርግ ነገር ነው ግን እናት እየፈራች ሞት አለው እያለች ፊል ማድረግ ለዘጠኛው በጣም ልብ ይሰራል። ስታስሉ ለሴት ማለት ነው እና ይሄ ልቤ ውስጥ አለ እና ወደፊትም ከርሱ ማድረግ የሚፈልገው መስራት የሚፈልገው ነገር ነ ማለት ደግሞ እናት ብቻ ሳይሆን እናት አለች ማለት ሌሎች ሌሎቿን ልጆቿን ታሳድጋለች፣ ባሏንም ትንከባከባለች አገርን ትመራለች። እና ይሄ ወሳኝ ነገር ስለሆነ ነው ሞራ አሁን ኢኩይቲ ላይ ፎከስ ያው ኢንተርስት የሚሆነው። አሁን ደግሞ ዌስተርን ዩኒየን በሰኔ ወር ለሚያካሄደው አስራ አራተኛ ዙር የምርጥ ስደተኛ ሽልማት እጩ ሆነሻል። ይሻል ከምድል እንመኝልሻለን። ለዛሬው በጣም እናመሰግናለን። በጣም የማመሰግነው ስለጋበዛችን። መልካም ተከታዩ ዘገባችንም በሞቃዲሾ ሴት ጋዜጠኞች ብቻ የመሰረቱት የሬዲዮና የቴሌቪዥን ጣቢያ ያስቃኘናል። ቁንጅት ታየ ታቀርበዋለች። ቢላን ሚዲያ ሞቃዲሾ ውስጥ መከፈቱ የሶማሊያ ሴቶች በዚች ወንዶች የበላይ በሆኑባት ሀገር ሴቶች የአደባባይ ስፍራቸውን ለመያዝ የሚያደርጉትን ጥረት አንድ እርምጃ ያስመዘግብበታል። ቢላን በሶማልኛ ብሩህ ጥርት ያለ ማለት ነው። የጣቢያው መስራች ሴቶችም ሴቶችን የሚመለከቱ ትላልቅ ጉዳዮች ትኩረት እንዲያገኙ እያደረግን የጣቢያችንን ስም እናከብራለን ብለዋል። የቢላን ሚዲያ ዋና አዘጋጇ ናስሬን መሐመድ ኢብራሂም ታብራራለች። የጣቢያችን መርሃ ግብር ማህበረሰቡ ላይ በተለይ ደግሞ ሴቶች ላይ የተደቀኑትን አያሌ ችግሮች ለማሸነፍ የታቀደ ነው። ሴቶችን የሚመለከቱ ብዙ ታሪኮችን ገሀድ እናወጣለን። ይፋ እንዲወጣ ስለማይፈቀድ ነው እንጂ በማህበረሰባችን ውስጥ ብዙ ነገር ይደርሳል። ቢላን ያወጣዋል። ቢላን ሚዲያ በሴቶች ብቻ የሚካሄድ ጣቢያ መሆኑ መደፈር ጾታዊ ጥቃት ወይም የሴቶች ጤና ችግሮች ብዙውን ጊዜ ቸል በሚባሉባት የሶማሊያ ወግ አጥባቂ ህብረተሰብ ውስጥ ለውጥ ያመጣል ብለው መስራቾቹ ተስፋ አድርገውበታል። ቢላን ዓላማው ከዋና ዋናዎቹ የሀገሪቱ የዜና ማሰራጫዎች ጋር ፉክክር ውስጥ መግባት ሳይሆን የራሳችንን ጎዳና ቀይሰን የሴቶችን ድምፅ አጉልቶ ለማሰማትና ወንዶች የበላይ በሆኑባት ሀገር አጀንዳዎች ላይ ተጽዕኖ ለማሳደር ነው ብለዋል። የቢላን ምክትል ዋና አዘጋጅ ፋቲ ሞሐመድ አህመድ እንዲህ ስትል ታስረዳለች። ይህን ጣቢያ ከራ መሰረት ነው በአመዛኙ ለሞቃዲሾ በአጠቃላይም ለሶማሊያ ሴቶች ብለን ነው። ሶማሊያ ውስጥ ወንዶችም ሴቶችም የሚሰሩባቸው መገናኛ ብዙኃን ተቋማት አሉ። ነገር ግን ሁሉም ወይ በወንዶች የሚመሩ ናቸው ወይም ባለቤቶቹ ወንዶች ናቸው። እናም ሴቶችን የሚመለከቱ ችግሮች ቦታ ተሰጥቷቸው በጥልቀት ውይይት አይደረግባቸውም በሴቶች ላይ በሚደርስ ጥቃት ዙሪያ በጥልቀት ውይይት አለመደረጉ አንዱ ማሳያ ነው ብላለች። ፋቲ የቢላን ሚዲያ አላማው ትርፍ ማግኘት እንዳልሆነም ታስረዳለች። ገንዘብ ለመስራት አይደለም የተነሳ ነው። ይልቁንም የሴቶችን ውጤታማነትና አቅም ለማሳየት ነው። ስለዚህ የእኛ ፍላጎት የሙያ ክህሎቶቻችንን አሳድገን ከሙስናና ከወንዶች ወከባ ነፃ በሆነ መድረክ ለመስራት ነው። የምሽቱ መሰናዷችን በዚሁ ተጠናቀቀ። አብሬያቿ ምሽት ስመኝሽ የቆየ ነበርኩ። ሰላም፣ ደህና ደሩ